Voice of America. በሜቴክ ላይ የተካሄደው የሙስና ምርመራ በሌሎችም ተቋማት ላይ እንደሚቀጥል የፌዴራል ጠቅላይ አቃቢ ሕግ አስታወቀ። ከሜቴክና ከብሔራዊ መረጃና ደህንነት አገልግሎቶች የቀድሞ አመራሮች አንጻር እስከ አሁን የተወሰዱ እርምጃዎች ሕግን መሰረት ያደረጉ መሆናቸውን የጠቆመው ጠቅላይ አቃቢ ሕግ ከዚህ ውጭ የሚሰነዘሩ አስተያየቶች ተቀባይነት የላቸውም ብለዋል። በአለፈው ሐምሌ የወጣው ምህረት አዋጅ የሚመለከታቸውና ሰርቲፊኬት የወሰዱ ኢትዮጵያውያን በቀረው ጊዜ ተጠቅመው እንዲወስዱም የፌዴራል ጠቅላይ አቃቤ ህግ ቃል አቀባይ ዝናቡ ትኑ ዛሬ በሰጡት መግለጫ ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የፌዴራል ጠቅላይ አቃቤ ሕግ ዛሬ የሰጠው መግለጫ የተቋሙን ባለ አንድ ገጽ የመቶ ቀናት እቅድ ያብራራበት ነው። ማብራሪያውን የሰጡት በፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ ከጋዜጠኞች ለቀረቡ ጥያቄዎችን ምላሽ ሰጥተዋል። የቀድሞውን ዋና ዳይሬክተር ሜጀር ጀኔራል ክንፈዳኘውን ጨምሮ የብሔራዊ ብረታብረትና ኢንጂነሪንግ ኮርፖሬሽን ከፍተኛ አመራሮችና የስራ ኃላፊዎች ከሙስና ጋር በተያያዘ በቁጥጥር ስር የዋሉት በቅርቡ ነው። አቶ ዝናቡ ለጋዜጠኞች ጥያቄዎች ምላሽ ሲሰጡ እንዳሉት በሜቴክ የተጀመረው ምርመራ በሌሎችም ትላልቅ ተቋማት ላይ ይቀጥላል። የምርመራ ስራዎቻችን ጀምረናል። ነው ቅድም በትላልቅ የሜጋ ፕሮጀክቶች፣ ትላልቅ የመንግስት ልማት ታሮች ላይ የሚፈጠሩ የሙስናና ምዝበራ የሌብነት ስራዎች ላይ ምርመራ የጀመርንባቸው ሁኔታዎች አሉ። የመጀመሪያው ሜተክ አካባቢ የተፈጠረ ጉዳይ ነው። በነገራችን ላይ ሜተክ ብቻ የሚል መነሻ የለንም። ሲጀመርም ሜተክን ታሳቢ ተደርጎ የተጀመረ ምርመራ የለም። ሌብነት የትኛው ቦታ ካለ ምርመራ ይደረጋል። ሁሉም ሰው በግለሰብም፣ በቡድንም፣ እንደ ሀገርም ማንም ሰው በግልጽ ሊያውቀው የሚገባው ቴክ ተብሎ የተነሳ የምርመራ ስራ የለንም። ወንጀል፣ ሙስና፣ የህዝብ ሀብት ንብረት፣ የዜጎች ሀብት ንብረት በምዝበራ የሚጠረጠር በሙስና የሚጠረጠር አካል ካለ የትኛም ተቋሚ በየትኛው አካባቢውን በፌዴራል መዋቅሩ በሚያስተዳድራቸው ፕሮጀክቶቹ ውስጥ ሆን ተቋማትም ጭምር ተቋማትም ጭምር ይህ ስራ ይሰራል። እሱን ስራ ለመስራት በጥናት ለይተን እንግባ ነው መነሻው። በጥናት ለይተን እንግባ ከዚህ በፊት በጥናት ለይተን ስለማንገባ ትልቅ ለውጥ እያመጣን አይደለንም። የሆነ ቡድን በሆነ መረጃ ይታሰራል ወይንም እንድጠየቅ ይደረጋል። ነገር ግን በተደራጀ መልኩ በተጠና ሁኔታ የፈጸምናቸው ተግባራዊ ስላልሆኑ እዚህ ግባ የሚባል ለውጥ እያመጣን አይደለንም። ሶ በእኛ እምነት የመተግ ብቻ አይደለም ሌሎቹን እንገባለን። አሁን ግን እነዚህ ፕሮጀክቶች ልንጀምር ነው የሚል ይፋዊ መግለጫ የምንሰጥበት የሚሄድበት ጊዜ ላይ አይደለም። እሱ ላይ አይደለም። ተናጋ ልን ጀምር ነው ምንል ከሆነ ከህግ አግባብም ተገቢም አይደለም። ከሙስና ጋር በተያያዘ የተጠረጠሩ የሜቴክ አመራሮች፣ እንደዚሁም በሰብአዊ መብት ጥሰት የተጠረጠሩ የብሔራዊ መረጃና ደህንነት አገልግሎት ኃላፊዎች መታሰር ከአንዳንድ ወገኖች ያስከትለው አስተያየት በመግለጫው በጥያቄ መልክ ተነስቷል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለምሳሌ እየተወሰደ ያለው እርምጃ ከህግ የበላይነት ውጭ መሆኑን ህዳር 10 2011 በሰጡት መግለጫ ተናግረዋል። ፖለቲካዊ መልክ እየያዘ መምጣቱንም ጠቁመዋል። ስለዚሁ የተጠየቁት የጠቅላይ አቃቢ ህግ የኮሚኒኬሽን ዳይሬክተር ተከታዩን የመለሱት አሁን እየተወሰዱ ያሉት እስፔሻሊ የሜቴክንና የመረጃ ብሔራዊ ደህንነት አካባቢ ላይ የተጀመረው ስራ የትኛውም የፖለቲካ እንድምታ የለውም። የትኛውም ብሔር፣ ግለሰብ ታርገት አይደለም። የትኛውም ክልል ጎሳ፣ ወዘተ መሳሰሉ ታርጌት አይደለም። ስለዚህ እኛ ሠራ ነው ወንጀል እና ወንጀል ነክ ሆኖ በወንጀል ድርጊት የሚጠረጠሩ አካላት በሙሉ በሕግ መጠየቅ መቻላላቸው ስለዚህ አይ አንጠይቅም ከተባለ አይሰራም። የሀገር በሕግ መተዳደር አለበት። ሰው እየዘረፈ መኖር አለበትም። ዜጋ እኮ በነፃነት መንቀሳቀስ አለበት። ዜጋ ሰብአዊ መብቱ እየተረገጠ እንዴት አርገን ቁጭ እንላለን? ስለዚህ እየተሰራ ያለው የትኛውም የፖለቲካ እንድምታ የለውም የሚል በደንብ ሁሉም ሰው ሊገነዘበው ይገባል። ዝምዛም የምንነሳው ጉዳይ አይደለም። የትግራይ ባህላዊ ክልላዊ መንግስት ክቡር ፕሬዚዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ የእሳቸው ጉዳይ እሳቸው ሀሳብ ስለሆነ ማለት ነው በእሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ እያደረግነው ያለነው ጉዳዮች ህግንና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነጻ የሆነ ነው። አብዛኛዎቹ እኮ ከስርዓት ከተባለ አሁን ያለው የፖለቲካ ፓርቲ አባላት ናቸው። ታዳው ግንና ከሆነ እኮ እነሱን ነው እነሱ መተው ነበረብን። ወንጀል ግን ያን አይደለም ሊያደርግ የሚችሉ ወንጀል ያን ሊያደርግ የሚችሉ አይደለም። ከሁሉም አካል በዚህኛው የተሳተፉ የተጠረጠሩ አካላት ተጠያቂ እንደሆኑ ተደርጎ የተወሰደ ነው። ባለፈው ክቡር ጠቅላይ አቃቤ ሕጋችንም በዝርዝር ሲገልጽ እሱን ታሳቢ አድርጎ የገለጻቸው ጉዳዮች እንዳሉ ሁሉም ሰው ቢያቆጥሩ ነው የምል ነገር ነው ያለን። በዚሁ ጋዜጣዊ መግለጫ ከተነሱት ጉዳዮች አንዱ ባለፈው ሐምሌ የወጣው የምህረት አዋጅ ነው። የምህረት አዋጅ 1996 በሐምሌ 2010 መውጣቱን ያስታወሱት አቶ ዝናቡ አዋጁ ለሚመለከታቸው ሰዎች መልእክት አስተላልፈዋል። እስካሁን የምህረት አዋጁን መሠረት ያደረገ የነጻ ሰርትፊኬት የወሰዱ ሰዎች 584 ብቻ መሆናቸውን ጠቅሰዋል። አዋጁ የስድስት ወራት የጊዜ ገደብ ያለው በመሆኑ ዜጎች የቀረውን ጥቂት ጊዜ እንዲጠቀሙ ነው ያሳሰቡት። በተለይም በውጭ ሀገራት የሚኖሩ ኢትዮጵያውያን በቀረው ጥቂት ጊዜ ሰርቲፊኬት እንዲወስዱ ሁኔታዎች መመቻቸታቸውን አብራርተዋል። አንደኛ የምህረት አዋጁን በዛኛው ወንጀል ውስጥ ነኝ ብሎ በአንድ በኩል ክስ ተመስርቶበት ሀገር ጥሎ ወታ በሌላ በኩል ደግሞ ምርመራም ሁሉ ተደራጅቶበት ማረሚያ ቤት የነበሩት ኦረዲ ወጥቷል። ማረሚያ ቤት አንድም ሰው የለን። ምህረት አዋጁ የሚጠይቃቸው ጉዳዮች ሀገር ውስጥ ያሉት ክልልም ፌዴራልም አካባቢ የሚገኙ አብዛኛው ውጪ ያሉ ሀገር ውስጥ መግባት ያቃታቸው ኦንላይን እንዲያገኙ ታደርገናል። ሬጅስተር ለማድረግ ምንም ነገር አይጠይቅም። በቃ ኦንላይን ብቻ ገብቶ የኛ ያዘጋጀ ነው። አንድ ፕላትፎርም ኦንላይን አለ። እሱ ላይ efag.gov.it የሚለውን ውስጥ ይገባና መመዝገብ ይችላል። ስመዘገብ በአካል መምጣት አይጠበቅበትም። አፕሩቭ የሚሰጠው ቁጥር ኖራል። አፕሩፍ ተደርጎ ኦልሬዲ በትክክል ቅጹ በሚያስቀምጠው ሁኔታ ተመዝግቦ የተገኘ እንደሆነ እየተረጋገጠ እየተረጋገጠ ሰርተፍኬት ትዘጋጅለታል። ሰርተፍኬቱ እሱ በአካል መጥቶ መቀበል የማይጠበቅበት ማንኛውም ግለሰብ ወክሎ መላክ ይጠበቅበታል። ስለዚህ ምግል ያላበት ምንም አይነት መነሻ ምክንያት እንዳይኖር ተደርጎ ወራስ በፋክስ ማድረግ ይችላል፣ በኢሜይል መረጃ መስጠት ይችላል፣ በኦንላይን ምዝገማ መረጃ መስጠት ይችላል፣ በአካል መጥቶ መረጃ መስጠት ይችላል። አዋጅም ላይ የተቀመጠው እነዚህ በሙሉ ፕራክቲካ እየሰራን የሀገር ውስማ ብዙም የሚቸግረን አይደለም። በአካል ይመጣል እዛ መዘገባል ዘንድ በእኛ በኩል ትክክል ነው። አንዳንድ ጊዜ ምንድን ነው የተፈጠረ ያለው ግለሰቡ በዛ ወንጀል ስለመጠርጠሩም እርግጠኛ አይደለም አሁን እየገጠመን ያለው በቅርቡ ስጥ ከትላንት ወዲያ በፊት አንድ አሰሳ ያደረግነው እንትን አንዳንዶቹ ኦንላይን ይሞላሉ፣ ግን በሆነ አጋጣሚ ከሀገር ይወጣል። ነገር ግን በነዚህ እሱ ምረት አዋጁ በሚጠቅሶ የወንጀል አይነቶች ስለመጠርጠሩም እርግጠኛ አይደለም። ሰው እሱም ብቻ ነው የምናጣራ ሌላ ምንም የምናጣራ ነገር የለም። የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ